ጋቢና ቪኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ በሉ ታክሲው ሞልቷል። ሄኖክ ሰማኸኝ ነኝ። ጋቢና ቪኦኤ አስገባቸው። ጋቢና ቪኦኤ ዛሬ አርብ ነው። የቀን ጠዴ ብለነዋል። ሽቶ ያለው ሽቶውን የሌለው ደግሞ ቫዝሊኑን አርጎ ጠዳ ብሎ የሚወጣበት ቀን ነው። ይህንን ጠዴ ምሽት ታዲያ ከዲጄ ፋቱ ጋር ዲጄ ፋቱ አፍሪካን፣ ኢትዮጵያን ነፍስ የሚዘራባት አሪፍ መንፈሱን ባየር የሚያደርሳት ዲጄ ፋቱ አብሬያቸው የማመሸው ደግሞ ሄኖክ ሰማ እግዜር ነኝ Africa's livest DJ. DJ Fatsy on the one and two, One love with your business. I miss you. ሰላም፣ ሰላም ጤና ይስጥልኝ የተከበራችሁ አድማጮቻችን። ዲጄ ፋቱ ከዚህ ከአሜሪካን ድምፅ ሬዲዮ ጣቢያ ጋቢና የሙዚቃ ዝግጅት ፕሮግራማችንን ጀምረናል። እንግዲህ ዛሬ የተለያዩ እንግዶች በዚች ሎንችን ሚኒባስ ባጃጅ እንሳፍረናል። ጃሉድ፣ ጆኒ ራጋ፣ ሳሚዳን፣ ዳንኤል አይሬ አብረውን ይቆያሉ እስከ ፕሮግራማችን መጨረሻ። ሬጌዎችም አሉን። ሞቅ ደመቅ አርጋታለች። ታክሲ ሞቅ ብላለች። ከዛ በፊት እስኪ ጃሉድ የሚለውን እንስማ እስቲ ሬጌ ሙዚቃን እንግለጽልኝ። እንዳሉ ሬጌን አዎ፣ አዎ፣ አዎ እኔ የውስጥ ስሜቴን ውስጥ የሆነ የሚሰማኝን እውነታ ውስጥ የሚሰማኝን የሆነ ትክክለኛነት ነገር አጋዤ ነው። እንጃሉ ዳብሮን ያመሻል። ዲጄ ጆኒ ራጋን ማሳፍራል ዛሬ እስቲ። ጆኒ ምን አለ? እንዴት ነህ ዲጄ ፋቱ? እግዚአብሔር ይመስገን ሰላም ነኝ። በጣም ደህና ነኝ። አዲስ አበባ እንዴት ናት? አዲስ አበባ እኔ ገነት ነች። ኮንሰርት አለ አሁን በቅርቡ? አዎ ነገ ነገ ቅዳሜ ማለት ነው። መንፈሱ በቃ የሙዚቃ ፌስት ነው። ከአስራ ሁለት ሰዓት እስከ ስድስት ሰዓት የስድስት ሰዓት ሾ ነው ይሄ። ጆን ራጋ ነበረ እንግዲህ ነገ ኮንሰርት አላቸው ስለዛ አውርተናል በጥቂቱ። እሺ በርካታ ከድሮ እስከ አሁን ያሉ ሙዚቀኞችን ነው የሰበሰቡት። ዝርዝሩን ጆኒ ይነግረናል። ጋቢና ሙዚቃ ይቀጥላል። ዜማ ጋብዘን እስቲ ዲጄ ታዲያ ሞዶ ዜማ ነው። ጃሉድን እንግዲህ ካሳፈርነው አይቀር በጃሉድ ሙዚቃ ነው የምንጀምረው። ወገን አለኝ ይሰኛል። ይህ ሙዚቃ የጃሉድን እንጋብዛችኋለን። ጋቢና ቪኦኤ ሄኖክ ዲጄ ፋትሶ አብረናችሁ እስከ መጨረሻው እንቆያለን። የምታስበኝ የምወዳት የምትወደኝ Jan roche baqwa rike baase bi sham ka ishat kama hota kama karame is kama karame pata khatro ya mutaskar likhe samay maqamat fana ya mein ziddai astadamana au

እንግዲህ ሙዚቃ ወገናለኝ ወገን አለኝ ይላል ግን የሚዘፍ ነው ስለ ሀገር ነው ስለዚህ አንድ ግጥም ነበር ስለዚህ ይለኛል አገር ማለት ሰው ነው የሚለው አገር ማለት ሰው ነው አገር ማለት ነው ሰው ነው ግጥም ነበረ የጃሉድ ነው ይህ ሙዚቃ ሀሳቡ የሚያወራው ስለ ሀገር ነው ግን ወገን አለኝ ነው የሚለው ጃሉድ በነገርህ ላይ በጣም በተለይ ስቴጅ ላይ በሚዘፍን ጊዜ መድረክ ላይ በጣም ደስ የሚል ሙዚቀኛ ነው የዛሬ ሁለት አመት ለአዲስ አመት በሚሊኒየም አዳራሽ ፒስኩዌሮችን መጥተው ነበር። ጃሉድም እየተጫወተ ነበር፣ እና የዛን ቀን ከቀረቡት ሙዚቃዎች ከፒስኩዌርም የተሻለ ፒስኩዌሮች በጣም ጎበዞች ናቸው። ስቴጅም ላይ ሁሉን ነገር አስበውበት ነው የሚሰሩት። ጃሉድም ግን ለእኔ እንዲያውም የጃሉድ ነው በጣም የቀረበኝ እና የሚገርም ከነብሱ ነው የሚያካፍለው ይመስለኛል። እውነት ነው፣ ትሰማዋለህ። ጃሉድ ጋቢና ቪኦኤ Gabrina VOA, let's cross boundaries together. ዲጄ ዛሬ ሁለት የሬጌ ሙዚቀኞችን ይዘሃል። መቼም ጃሉድን እስክሰማው ጓጉቻለሁ። ከጃሉድ ጋር ሲናገር ደግሞ የልቡን ነው የሚናገረዋል። ደስ ይላል። ዘና ብሎ ዘና ብሎ ነው። የራሱ ዓለም አለሁ እና ከእሱ ጋር ማሩች ያለሁ ጆኒ ራጋም አለ። ከዛ ውጭ ደግሞ በተጨማሪ ዳንኤል አይሬ ይባላል የአይሬ ሙዚቃ አዘጋጅ እንደ ያውቀዋለሁ። አንድ ሙዚቃ መልጦ እና ሌላ አዲስ ደግሞ የሬጌ አርቲስት አለ ሳሚ ዳን የሚባል እሱም እንደዚሁ አንድ ሙዚቃ መርጠውልናል የእነሱ ሙዚቃዎች የመረጡልን ከጆኒ ና ከጃሉድ ጋር ግን አውርተናል የጃሉድን እናስቀድም This is a DJ Fatsu exclusive. And ask them. Yehi ya ta'la pa ye Ethiopia ya ta'ba bidem sa'la. Salam ነው እኔ የውስጥ ስሜቴን ውስጥ የሆነ የሚሰማኝን እውነታ ውስጥ የሚሰማኝን የሆነ ትክክለኛነት ነገር አጋዤ ነው። ይሄ ነገር ትክክል ነው ብሎ አጋዤ ነው። እንደገና አሁንም በውስጥ የሚሰማኝ እምነት አለ። አይደለም ለእሱም ቆንጆ ነው፣ ሂድ ወደፊት፣ ነገር ሳትመካካ ሂድ ምናምን አይነት ነገር እያለ የሚያባብለኝ የመንፈስ ምግብ ነው እና ሬዴን በምን አይነት መልኩ ልግለጽልህ? በቃ አባከ ሆነው ለኔ ሬዴን ምን ምን ከተተ ሬጌ ውስጥ ምን ምን ወደ ሬጌ ምን ሳበ? ከሁሉም አብላጫ ገብተዋል። አሁን ለምሳሌ ዙክ የሚባል አለ፣ ሬቢ የሚባል አለ፣ ምናምን የሚባል አለ። ብዙ አይነቶች አሉ፣ ሀገራችን ውስጥ ብዙ አይነቶች አሉ። ከሁሉም ለእኔ ስሜት በቃ የምፈልገውን ምሌት ለመቅረብ ምቹ የሆነልኝ እሱ ሆኖ ስላገኘው ሬጌ የአንተ አርቲስቶች እንደማን ናቸው? በቃ አንተ እያየሃቸው ያደግከው በልጅነቴ የኢትዮጵያ አርቲስቶች ናቸው ያሳደጉኝ፣ በጠቅላላ የምታውቃቸው። ከዛ በኋላ ግን ቦብንን መጀመሪያ ሰምቻለሁ። ቀጥሎ አልፋ ብሎንዲ የሚባል መጣ። ቀጥሎ ዩቢፎርት የሚባሉ መጡ። ቀስ ቀስ እየተባለ ዝም ብዬ ሬዲዮ ውስጥ ስገባ ማአት ዘፋኝ ያገኘሁ። ከዛ ላይ እንደገና ቦብን ስሰማው ቦብ አረጋገጠና እንደገና የቦብን ተከትዬ መስራት ጀመርኩኝ። ያው አርቲስት አልፋ ብሉንዲ ጋር አብራቸው የሰራችሁበት መንገድ ነበረ እና ምን ተሰማ ው ደስ ይላል በተለይ የአቢጃኑ ቆንጆ ነው ሬጌ ፌስቲቫል ላይ የቀረብኩበት ወቅት ላይ አልፋ ብሉንዲን ባገኘሁት ጊዜ በጣም ደስ ነው ያለኝ ደስታ በቃ ልዩ የሆነ አብረን ተጫወትን በመጀመሪያ ጊዜ ሌላ ልጠቂ ያሰብኩት ነገር ከኢትዮጵያ ስትወጣ የተለያዩ ሀገሮች ስትዞር ምን ተሰማ ቆንጆ ነው በጣም ያምራል ለነገሩ አይሮፕላን ውስጥ ገብቼ ሆቴል ነኝ ከሆቴል መድረክ ነኝ ከእንደገና ሆቴል ወደ አይሮፕላን እና ወደ ሀገሬ ብቻ ነኝ አልፎ አልፎ ግን እወጣለሁ እንደዚሁ ከኢትዮጵያውያኖች ወዳሉበት ቦታ ሲወስዱ ሰላም ለበላቸው ምናምን አንዳንድ ምሽት ላይ ወይ ራት ግብዣ አካባቢ ወጣ ላለሁ ምናምና እጫወታቸዋለሁ ከዛ አለ ወደ ቤቴ ያ ነገር ደስ ይላል ያው አክብሮታቸውም እስካሁን ድረስ ይናፍቀኛል ብርዱስ

I'm va mali. ሬጌ ሚውዚክ ዲጄ፣ ዛሬ ጸጉሬን መቆረጤ በጣም ቆጨኝ ታውቃለች። ረጅም ጸጉሬ እንደዚህ እኮ ነገር ላይ። ለምንድን ነው መላጣ ወይ ደግሞ ራሰ በራ የሬጌ ሙዚቀኛ የሌለ? ከፊል በራ፣ ስለ አንተ እያወራሁ አይደለም። ይዘወ ድሮ ራስታ ነበርኩኝ። ይህን ማመን ያልከው በእውነት ፎቶ አስደግፌ አትረግጥ አፈያ በፌስቡክ ፈልጉት እንግዲህ አስ ዛሬ ተጠፋለ የራስታ ራስታ ራስታ ማን ራስታ ማን ፋት ሱ ስለዚህ፣ ሌላም ሰው ይዛል ረጅም ጸጉር ያለው ራስታ አጋርና ዘ ራስታ ራስታ ላይ ጆኒ ራጋ ሁላችሁ፣ ታውቁታላችሁ። ሬጊያ ኢትዮጵያ ውስጥ ከሚጀመሩ ሙዚቀኞች አንዱ ጆኒ ራጋ ነው። ማለት ሙሉ ሬጊያ የሰራ ከዚህ በፊትም አልበም አለው። ግን ዛሬ ነገ ኮንሰርት አላቸው ኢትዮጵያ ላይና ስለሱ አውርተናል። የተወሰነ ነገሮች ጨማምረናል። ጆኒ ራጋ እንዴት ነህ ዲጄ ፋቱ? እግዚአብሔር ይመስገን ሰላም ነኝ፣ በጣም ደህና ነኝ። አዲስ አበባ እንዴት ናት? አዲስ አበባ ለእኔ ገነት ነች። ነው አሜን። ኮንሰርት አለ አሁን በቅርቡ? አዎ ነገ ነገ፣ ቅዳሜ ማለት በሆል መንፈሱ በቃ የሙዚቃ ፌስት ነው። ከአስራ ሁለት ሰዓት እስከ ስድስት ሰዓት የስድስት ሰዓት ሾ ነው። የሙዚቃው ነገር ከጊዜ ወደ ጊዜ የተዳከመ የሞተ የቆመ ነገር ወደ ማለቱ ደረጃ ማለት ነው እና ነገር ነው ያለው ና ያው የአርቲስቱም የሚደጎመው በዚህ የኮንሰርት ነገር ነው ማለት ነው። የፕሮዳክሽን ሲዲ መውጣቶች ምናምን እንደ ሁሌው በፊት እንደምናውቀው ቶሎ ቶሎ የሚሆን ነገር አይደለም። አንድ ስቴጅ ላይ አንድ አርቲስት ብቻ ሳይሆን ስድስት አርቲስት ማየት አለብን። አሁን የመጣውን ይህን ሰሞን እያጮኸ ይህን ሰሞን እየቀወጠ ያለውን አርቲስት ብቻ ሳይሆን ቀና ብለን የምናያቸውን ለእኛ ይህን ዘመናዊ ሙዚቃን እያስተላለፉልን እንደ ግርማ እንደ ግርማ በየነ እንደ ባህታ ገብረ ሕይወት አይነት ሰዎች አሉበት። እንደኛ ደግሞ በተለምዶ ወጣት እንባላለን፣ ግን ቢዝነስ ውስጥ ለአስራ ምናምን አመታት ቆይተናል። እኛንም ያለን የያዘን፣ ከዛ ደግሞ መለስ ብሎ ደግሞ አሁን የዛሬ ሁለት ሶስት ወር አልበሙን ያወጣውንም ዳና አድማሱ ያዘ። ረጅም ጊዜ ካየናቸው የቆዩትን እንደ ዘሪቱ፣ አሁን በጣም ረጅም ጊዜ ቆይታለች በማለት ብዙ ወሬ ሲናፈስ ነበር። ዳዊት መለሰን ትንሽ ጊዜ ቆይቷል ከስቴጅ ላይ ከነበረ ስለዚህ ስብስቡ ይመስለኛል። በጣም እዚህ ከተማ እየተቃወጠ ነው። በጣም ትንሾ እንደሚሆን ተስፋ እናደርጋለን። እዚህ ከዚህኛው ባንድ በፊት ደግሞ የሚጀምሩት ራምጃን ባንድ ባሉና ና ቅድም እንዳልኩ ወጣት አርቲስት ሲባል እኛ ነን የምንጠራው። ግን እኛ ለአስራ ምናምን አመታት ቆይተናል ሙዚቃ ውስጥ እነዚህ ወጣት ልጆች ግን አልታዩም። እነዚህ ወጣት ልጆች በየክለቡ ምናምን የሚቀውጡ በቃ የሚገርም ድምጽ ያላቸው ችሎታ ያላቸው ልጆች ግን አሁን የእንትኑ መሰናከል የኢንዱስትሪ መሰናከል ምክንያት ነገር ከዚህ ይረቀዋል ከብዙ ሰው ጆሮ በቃ ሊቀርቡም አልቻሉም ማለት ነው። እና እነሱን እነዚህን አርቲስቶች ሰብስበን ወደ አራት የሚገርሙ የሚገርሙ አርቲስቶች ናቸው። እነሱን ሰብስበን ከአዲስ ባንድ ጋር ራምጃ የሚባል ባንድ ነው። ለብዙ ጊዜ ሲለማመዱ ነበር። ያን ቀን ነው የመጀመሪያ ሸዋቸውን የሚሰሩትና እነሱንም ለህዝብ እናስተዋውቃለን። እነሱንም እዛ ቦታ ላይ እናመጣቸዋለን ማለት ነው። እና እነዚህ ወጣት ልጆችም የሾው ትልቅ ፓርት ናቸው ማለት ነው። በጣም አሪፍ። ልጋብዝ ብትል አሁን አንድ ሬጌ፣ አንድ አሪፍ ሬጌ ሙዚቃ ካንተ ሳይሆን ከሌላ ሰው ከሌላ ሬጌ አርቲስት ልጋብዝ ብትል የማንን ሙዚቃ ትጋብዛለህ? አሁን ካለንበት ሰዓት ጋር ወደ ቦብ ማሊ ነው የሚመልስህ። ምናልባት ዋን ላቭ ዋልዋል ሁሉም ሰው ክፍልፋይ እንትኖች ላይ ያተኮረበት ሰዓት ምናምናምን ቀርቶ አንድ ፍቅር ተለቅ ወዳለው ፒክቸር ምናምን የምናይበት ሰዓት ነው እንትን የምንለውና ዋን ላቭ የሚለው ዘፈን ለምን ይሆናል አምናለሁ ማለት ነው። ዛሬ እኮ የቦማሌ ብርዝዴ ነው የመሰለው። ኤቭሪ ባዲ ቦማሌ ነው የሚመርጠው ነገሩ። የሬጌ ሙዚቀኞችን ስትጠራ ያው እንደ አባታቸው ነው፣ መንፈሳዊ አባታቸው ነው። እኔ ቦማሌ እኔ በጣም ነው የሚደንቀኝ። የዛሬ ስንት ዓመታት በፊት እንደዚህ አይነት አስተሳሰብ፣ እንደዚህ አይነት ሙዚቃ፣ እንደዚህ አይነት ግጥም የሚጽፍ ሰው ካለ በቃ ይገርማል። አባታቸው ባይሆን ነው የሚገርመኝ። በነገር ላይ ደግሞ በተለየ አፍሪካ የሬጌ ሙዚቀኞች የአፍሪካ ሙዚቀኞች ቦብ ማርሊን በጣም ነው የሚወዱት። እሱ ደግሞ ለአፍሪካ ያለው ፍቅር ለኢትዮጵያ ያለው ፍቅር የታስታውስ ከሆነ በ ዘጠና ሰባት ወይ በዘጠና ስምንት በኢትዮጵያ አቆጣጠር ሁለት ሺ አምስት በአውሮፓውያኑ አቆጣጠር ስልሳኛ አመት የልደት በዓሉ አዲስ አበባ ሲከበር ዲጄ ስታረግ ነበር። የዛን ጊዜ የነበረውን ሁኔታ አስተውልሃል እና የዛን ጊዜ ባለቤቱን ሪታ ማርሊን ኢንተርቪው አርጊያት ነበረ ስንነጋገር ምንድን ነው ያለችው? እስቲ ቦብ ማርሊ ስለ አፍሪካ፣ ስለ ኢትዮጵያ ምን ያስብ ነበረ? የነበረው ፍቅር ምንድን ነው አልኳት። አንድ ነገር ሁልጊዜ ይናገር ነበር። አንድ ጋዜጠኛ ከጃማይካና ከኢትዮጵያ ወይ ከአፍሪካ የትኛውን ታስቀድማለህ ሲባል፣ መልሱ ሀው ካን ዩ ጊቭ አፕ አን ኢንታየር ኮንቲነንት ፎር አን አይላንድ። አንድ አህጉርን ትቶ ምክንያቱም ካሪቢያን ተወልደው ቢያድጉም ቤተሰቦቻቸው እዛም ቢሆኑ ልባቸው ያለችው አፍሪካ ነው። ማንነታቸው አፍሪካ ስለነበረች ነው። በጣም ይገርማል። የሚገርመው ነገር ስለ ሬጌ ሳስብ አሁን ከሚቀጥለው ታሪካችን ጋር ይመሳሰላል ብዬ አስባለሁ። ካዘጋጀሁት ሙዚቃ አንጻር ሬጌ ያልነካው ያልዳሰሰው እንትን የለም፣ ቦስ የለም እና ሬጌ ደግሞ ያልተጫወተ ሙዚቀኛ የለም። ልጋብዛቸው ያሰብኩት የዴቪድ ቦይን ነው። ዴቪድ ቦይ አው በነገራችሁ ላይ አሳዛኝ ታሪክ ነው። እንግሊዛዊ የሮክ ሙዚቀኛ ዴቪድ ቦይ በ69 ዓመቱ አርፏል። በዓለም ዙሪያ 140 ሚሊዮን ሬከርዶች ነው በህይወቱ የሸጠው። ምን ያህል እንደሆነ አስቡት። በጣም ትልቅ ነው። ትልቅ ክብር ነው። አርቲስት ነው። ለዚህ ደግሞ የሮክ እን ሮል ሆል ኦፍ ፌም በጣም ዝነኛ የእድሜ ልክ ሙዚቀኛ ተብሎ የተቀመጠ ነው። በማረፉ እናዝናለን፣ ግን ደግሞ በሙዚቃዎች ሁልጊዜም ቢሆን እንጽናናለን። ዲጄ ሙዚቃ ይዛል። የእሱ እሱ ሬጌ ቨርዥን የተጫወተዋል። እሱን ሙዚቃ እንጋብዛቸው

በዚህ ሳምንት ደግሞ ዜናዎች ይዛሃል። እኔ ያልሰማኋቸው ዜናዎች በዚህ ሳምንት ማለት በኢንተርቴንመንቱ ዙሪያ የነበረው እንግዲህ ትልቁ የጎልደን ግሎብ አዋርድ ነው። አዎ። በዚህ አዋርድ ላይ እንግዲህ ሜጀር የሚባሉ ማለት አዋርዶች ተሰጥተዋል። የጎልደን ግሎብ አዋርድ ግን ሜጀር የተባሉት ከዛ ውስጥ እንግዲህ ሊዮናርዶ ዲካፕሪዮ ወይም አዲስ አበባ በሚታወቅበት ታይታኒክ ጃክ እሱ ለመጀመሪያ ጊዜ አዋርድ አሸንፏል። አካዳሚ አዋርድ ሲያሸንፍ የመጀመሪያው ነው። ብዙ ጊዜ ታጭቷል እና አሁን አዲስ በሰራው ሬቨናንት በተሰኘ ሙቪው በእሱ አሸንፏል። ሌላው ሰፕራይዝ የነበረችው ሌዲ ጋጋ ናት። ሌዲ ጋጋ እንግዲህ ቤስት ፐርፎርማንስ ባይ አን አክትረስ ሊሚትድ ሲሪየስ ሆነ ቲቪ ሞሽን ፒክቸር በእሱ አሸንፋለች። ከዛም በዚህ ዓመት አልበም እንደምታወጣ ተናግራለች። ዛወዘ ሰፕራይዝ። ከዛ ውጭ እንግዲህ አውሬድ ካርፔት ነው፣ ፋሽን ነበር ይዛለት ጀኔፈር ሎረንስ ዘንጦ መጣ። ማና ማለት ሎ ሎ አምሮባት ነው። በጣም ሚገርም ልብስ ነበር ነበርበች። ሌሎቹም ጥሩ ናቸው። ጀነፈር ሎረንስ፣ ሌዲ ጋጋም፣ ኬቲ ፔሪ ሁሉም አሪፍ ነበር የለበሱት። ሌላው ኬት ሀድሰን የተባለችው የአንድ ነጥብ ሶስት ሚሊዮን ዳለር ዳይመንድ ሪንግ አድርጋ ተካበደ። ማን ይሆን የሰጠው? ኪሱ ባዶ ሆኗል። ለማንኛውም ሙዚቃ እስኪ ጋብዘን። እስኪ ዳኒ ነው የሚጋብዘን። ዳኒ አይሬ እስኪ አሆይ አሆይ፣ ድምፅህ ናፍቆናለን። ዳኒ አሆይ አሆይ፣ ዳንኤል አይሬ ነኝ ዳንኤል ግዛው ከአይሬ ነው። እስኪ ዳኒ የሆነ ሬጌ፣ አንተ አሁን የምትወደውን ሬጌ ንገረኝና ጋብዛለሁ። በጣም መሰገነ ገብዛለው። በተለይ አዲሱን የሉቺያኖ ስስታ መሰገነ። ለአምላክ ስስ ለአምላክ ምስጋና ሰጠህ። በጣም አይሬ አላ There is a land far, far away. Where there's no night, there's only day. Look into the book of life, and you will see that there's a land far, far away. That there's a land far, far away. The King of Kings and the Lord of Lords sits upon his throne and rules us all. Look into the book of life and you will see that he rules us all. That he rules us all. Oh yeah, oh Lord, no, yeah. Ah ha ha ha Oh yes! oh oh oh. Hey, the King of Kings and the Lord of Lords upon his throne and rules us all look into the book of life and you will see that he rules us all that he What going what going what going what's up what's up your boy Gullies Jr rapping 224 all the way we're here in the studio you know live studio 11 VOA Gabina VOA and shout out to my uh, Ethiopian and Eritrean it's going down, it's your boy, Gullies Jr. Me, I know what the plan is. Them think I'm stupid. Play politics with my L-I-F-E, am oh, I? up with my conscience fire. Spread more fire, cause Rush the streets out. on fire. Too much pressure, keep pressing down on the youth. Man, I You know. Link, DJ Sugar, <laughs> አሪፍ ሬጌ ሙዚቃ ከአንተ ውጭ ጋብዝልኝ ብትለኝ የማንን ጋብዝል? እንግዲህ አሁን በቅርብ በጣም ከወደድኩት ግን እንደሰማሁት በጣም የወደድኩት ኮርኮም አፍሪካ የቴዲ አፍሮ አለ ቢሆን እንግዲህ ሰማ ኮርኩም አፍሪካ ወይ ነዶ ወይ ነዶ። ሄኖክ ነው እንደወጣው በጣም የተኮረኮርኩት። አድማጮቻችን የምታደምጡት ከአሜሪካን ድምፅ ሬዲዮ በቀጣሚ የተላለፈላችሁን ጋቢና ቪኦኤ የአርብ ደግሞ ጋቢና ሙዚቃ የተሰኘው ፕሮግራማችን ነው። ዲጄ ፋቱ ነኝ። ሄኖክም አለ አብሬ። ዛሬ ሬጌ ሬጌ ሬጌ ሰማዩን አድምቆታላ። አርብ ምሽት ነው ዛሬ ዲጄ አንድ ዜማ ልቀቅብን ና፣ በዚያውም ተሰናብተን ያዘጋጀሁላቸው ዜማ እንግዲህ፣ ከዚህ በፊት አሁን ከዚህ ሙዚቃ በፊት እራሱን አስተዋውቋል። ሳሚዳን ይሰኛል። ሳሚዳን ሙዚቃው ነው አይ ሳሚዳን ነው ሰውየው። ሙዚቃው ልየው የሚል ነው። ከናቲጋ ነው ይህ ሙዚቀኛ። እንግዲህ አዲስ የሬጌ አርቲስት ነው። ፌስቡክ ላይ ምናምን እየገባችሁ ቼክ ልታደርጉ ትችላላችሁ። በጣም ጥሩ ሙዚቃዎች እየሰራ ነው። በቅርቡ አልበሙ ይወጣል። ሳሚዳንን ጋብዛን፣ ከዛ በፊት ግን እንሰናበት እንግዲህ ዝግጅቶቻችን ላይ ያሏችሁን አስተያየቶች በፌስቡክ ታገኙናላችሁ አት ቪኦኤ አምሀሪክ ላይ ዲጂ አንተን በቀጥታ የሚያገኙህን ደግሞ ትዊተር ላይ ከፈለጋችሁ አት ሄኖክ ፈንቴ ላይ ታገኙናላችሁ ዝግጅታችንን ሲመራ የነበረው ዳን ብራውን ናይጄሪያ ውስጥ በተለይ በጣም ሰውን ሁሉ በፍቅር ጥለዋል ይባላል እናመሰግናለን ስላደመጣችሁ። ዲጄ ፋትሱ ግሩም ግሩም ሙዚቃዎችን ሲያሰማቸው ያመሸ እሱ ነው። እኔም ሄኖክ ሰማእግዜር ነኝ። ዝግጅታችንን እያጠናቀቅን ነው። በዚህ ማንሰናበታቸው ታዲያ ሊየ